ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 26 2012 ዓ ም ዝግጅታችን ጀመረ። አባይ የማን ነው? አባይ ዓለም አቀፍ ጅረት ነው። ኢትዮጵያውያን የአገር ውስጥ ውሃ አይደለም። ኢትዮጵያም የተፈጥሮ መብት አላት። ከግብፅ አይደለም ውሃ የምትጠይቀው፤ ከራሷ ተፋሳስ ውስጥ ነው፣ ከራሷ ግዛት ውስጥ ነው። ለፈሳሽ ውሃ ግብፅ ለኢትዮጵያ ተገቢውን ክፍያ ሮያልቲ እንድትከፍል እዛ ላይ ማተኮር ማስፈለጉን፣ ሁለተኛ ደግሞ ያ ውሃ ኤሌክትሪክ ማመንጫ ብቻ ሳይሆን ለኢትዮጵያ ለልማት ጉዳይ አስፈላጊ ስለሆነ ጥቅም ላይ የሚውልበት ስልታዊ የሆነ የልማት እቅድ ማዘጋጀት ያስፈልጋል። ግብፃዊውን ምሁር ፕሮፌሰር ሳዴቅ ሰይድን፣ የኢትዮጵያ የውሃ ሚኒስትር ዶክተር ስለሺ በቀለን እንዲሁም በኢትዮጵያ መንግሥትና በተባበሩት መንግስታት ድርጅት ለረጅም አመታት የሰሩትን አቶ ኪዳኔ አለማየሁን ነው የሰማችሁት። አቶ ኪዳኔ አለማየሁ የዓለም አቀፍ ኅብረት ለፍትህ የኢትዮጵያ ጉዳይ ወይም ግሎባል አላያንስ ከሚባል ሲቪክ ድርጅት መሥራቾችና መሪዎች አንዱ ናቸው። አነጋግረናቸዋል። የዓለም አቀፍ የውሃ ጉዳዮች ልምዳቸውን በዚህ ምሽት ያካፍሉናል። አብራችሁን ቆዩ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። ደስትልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከኮቪድ-19 በተያያዘ የ28 ሰዎች ሕይወት ማለፉን ማምሻውን ከጤና ሚኒስቴር ያገኘነው መረጃ አመልክቷል። ከበሽታው በተያያዘ ሕይወታቸው ያለፈው ሰዎች አጠቃላይ ቁጥር 310 መድረሱ ነው። በ24ቱ ሰዓት ውስጥ የ7607 ሰዎች ናሙናዎች ላይ በተደረጉ ምርመራዎች 707 ሰዎች ላይ ኮሮና ቫይረስ መገኘቱን መረጃው ጨምሮ አመልክቷል። ከዚህ ውስጥ 488ቱ አዲስ አበባ ውስጥ የተገኙ ናቸው። አጠቃላዩ የሀገሪቱ የኮቪድ-19 ተጋላጮች ቁጥር 18706 መድረሱን መረጃው ጨምሮ አውስቷል። ደቡብ አፍሪካ የኮሮና ቫይረስ ተጠቂዎቿ ቁጥር ከ500 ሺህ ማለፉን ትናንትና ይፋ አደረገች። በአጠቃላይ በ54 ቱም የአፍሪካ ሀገሮች ካለው የተረጋገጠ የቫይረሱ ተጋላጮች አሃዝ ከግማሽ በላዩን መያዟ ነው። ትናንት ማታ 10107 አዲስ ተያዦች መመዝገባቸውን ይፋ ያደረጉት የጤና ሚኒስትሩ አጠቃላይ ቁጥሩ 503290 እንደደረሰ ተናግረዋል። ከዚህ ውስጥ 8153 ሰዎች በበሽታው የተነሳ ለህልፈት ተዳርገዋል። አጠቃላይ የህዝቧ ቁጥር ወደ 58 ሚሊዮን ገደማ የሆነችው ደቡብ አፍሪካ በቫይረሱ ተጠቂዎች ብዛት ከዩናይትድ ስቴትስ፣ ከብራዚል ከሩሲያና ከህንድ ቀጥላ አምስተኛ ቦታ ላይ ነው የምትገኘው። በአውሮፓውያን መጋቢት 11 በዓለም የጤና ድርጅት ዓለም አቀፍ ወረርሽኝ ተብሎ የታወጀው ኮቪድ-19 ለተራዘመ ጊዜ መቀጠሉ አይቀሬ ነው ሲል ድርጅቱ አሳስቧል። የዓለም የጤና ድርጅት የአጣዳፊ ስጋቶች ኮሚቴ ትናንት ባወጣው መግለጫ ለወረርሽኙ ምላሽ መስጠቱ ላይ መዳከምና መሰላቸት የማይቀር ይሆናል ብሎ ወረርሽኙ ለረጅም ጊዜ ይቀጥላል ዓለም አቀፍ አደጋውም እጅግ የከበደ ነው የሚሆነው ብሎ እንደሚሰጋ ጠቁሟል። በዓለም ዙሪያ የኮሮና ቫይረስ ተያዦች ቁጥር 17.8 ሚሊዮን የሞቱት ደግሞ ከ685000 ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የኮሚቴው ስብሰባ ሲገቡ በሰጡት ቃል ከስድስት ወር በፊት የነበረው የቫይረሱ ተያያዦች ቁጥር ከ100 በታች እንደነበር፣ ከቻይና ውጪ አንድም ሰው የሞተ እንዳልነበረ ሲያስቡት ያስደምማል ብለዋል። በዩናይትድ ስቴትስ ዜና ኒውዮርክ ታይምስ በሀገሪቱ በሚገኙ 270 ኮሌጆች እና ዩኒቨርሲቲዎች ባካሄደው የዳሰሳ ጥናት ከተማሪዎች እና ከትምህርት ተቋማቱ ሰራተኞች መካከል 6600 ለቫይረሱ የተጋለጡ እና 14 ከበሽታው በተያያዘ ህይወታቸው ያለፈ መገኘታቸውን እንደደረሰበት አስታውቋል። በዳሰሳ ጥናቱ እንዲካፈሉ በጋዜጣው ከተጠየቁት አንድ ሺህ የሚሆኑ ተቋማት ውስጥ ብዙ መቶዎቹ ለቀረቡላቸው ጥያቄዎች መልስ እንዳልሰጡ ነው ያስታወቀው። በሌላ ዜና ቻይና በሆንግ ኮንግ በስፋት የኮቪድ-19 ምርመራ ዘመቻ የሚጀምሩ ሰባት የጤና ባለስልጣናትን ወደ ግዛቲቱ ልካለች። በግዛቲቱ የቫይረሱ ስርጭት እጅጉን እያሻቀበ ሄዷል። በመጨረሻም የዩናይትድ ስቴትስ ሪፐብሊካን ፓርቲ ፕሬዚደንት ዶናልድ ትራምፕን ፕሬዝደንታዊ እጩ እንዲሆኑ ድምፁን በሚሰጥበት ጉባኤ ላይ የዜና ማሰራጫዎች የማይገኙበት እንደሚሆን አስታውቋል። እንደ አውሮፓውያን አቆጣጠር ነሐሴ 24 ሰሜን ካሮላይና ሻርለት ከተማ የሚካሄደው ጉባኤ ለፕሬስ ዝግ የሚሆነው በኮቪድ-19 ምክንያት ነው ሲሉ የፓርቲው ብሔራዊ ጉባኤ ቃል አቀባይ አስታውቀዋል። የፓርቲ ፕሬዝደንታዊ እጩ የሚታወጅባቸው ጉባኤዎች ለወትሮ ብዛት ያለው የዜና ማሰራጫ ሽፋን በመሳብ የፖለቲካ ፓርቲዎች መልእክቶቻቸውን ለመራጭ ለማስተላለፍ የሚፈልጉት እንደነበረ የሚታወቅ ነው። ሪፐብሊካን ፓርቲው ጉባኤውን በዝግ ለማድረግ ባቀደ ውሳኔው ከጸና በሀገሪቱ ዘመናዊ ታሪክ የመጀመሪያው ጋዜጠኛ የማይገኝበት ጉባኤ ይሆናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 26 2012 ዓ.ም ተመረጥ ምሽት ፕሮግራም ነው። የኢትዮጵያ የሰላምና የልማት ማዕከል መስራቾችና መሪዎችን ይዘናል። ሁሉም ኢትዮጵያዊ አስተሳሰቡን አምጦ ልናስታርቃቸው፣ ልናግባባቸው በምንችል ጉዳይ ልንወያይ እንችላለን ወይ? ሁሉስ ኢትዮጵያዊ የራሱን አመለካከት ቢናገር ችግር ይኖረዋል አይኖረውም ብለን እናስባለን። እዚህ ቦታ ላይ ሊስተናገድ የማይችል የኢትዮጵያዊነት ሀሳብ የለም ብለን ነው የምናስበው። አንድ በሚያደርጉን ነገር ላይ መጀመሪያ ትኩረት ሰጥተን ከሰራን እነዚህን በጣም ትንሽ የሆኑና እንደዚሁም የትንሽ አመለካከቶች ሆነው ጥግ ይዘው ወይም ደግሞ ጥራዝ ነጠቅ ሆነው እየበጠበጡን ያሉንን መቆጣጠር ይቻላል ብዬ አምናለሁ። የማዕከሉ መሪዎች አቶ አቤል ጋሼ እና ኡስታዝ ጀማል በሽር ናቸው የሰማችኋቸው። በዚህ ምሽት ሀሳቦቻቸውን ያካፍሉናል። በደቦ የሚደርስ ጥቃት የመድን ዋስትና አለው? በየትም ሀገር እንደዚህ እንደዚህ አይነት ክስተቶች የኢንሹራንስ ሽፋን አይሰጣቸውም። በአዲስ አበባ ዩኒቨርሲቲ የኢንሹራንስ ሕግ መምህር አማን አሰፋ ናቸው ዘገባለን። አሁን ወደ መጀመሪያው ዝግጅታችን እናልፋለን። የአባይ ጉዳይ ግብፅ የአባይ ስጦታ ነች። ማንም የተፋሰሱ የራስጌ ሀገር ውሃውን ሊነካ አይገባም የሚል አቋማቸውን የግብፅ መሪዎች፣ ባለሥልጣናትና ሌሎችን ፖለቲከኞች ሲናገሩ ተሰምቷል። አሁንም ይሰማል። እንዲያውም አባይ የኢትዮጵያ አይደለም ያሉም አሉ። አባይ ዓለም አቀፍ ጅረት ነው የኢትዮጵያውያን የሀገር ውስጥ ውሃ አይደለም። እነርሱ ግን ሙሉውን ወንዝ የኢትዮጵያ ጉዳይ እንደሆነ አድርገው ነው የያዙት። በመሆኑም ትክክለኛው መፍትሄ የሚሆነው አሳሪ ስምምነት ላይ መድረስ ነው። በካይሮ የአሜሪካ ዩኒቨርሲቲ የፖለቲካዊ ህብረተሰብ ጥናት መምህር ፕሮፌሰር ሳዲቅ ሰይድ ናቸው። እኒህ የሰማችኋቸው የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ደግሞ እንዲህ ይላሉ ኢትዮጵያም የተፈጥሮ መፍት አላት። ከግብፅ አይደለም ውሃ የምትጠይቀው ከራሷ ተፋሰስ ውስጥ ነው፣ ከራሷ ግዛት ውስጥ ነው። ስለዚህ ትክክለኛ ሰላማዊ የሆነው መፍት የሚገኘው ሁሉም የሚያስፈልገውን የልማት ሁኔታ በተገቢ ሁኔታ ተገንዝቦ ያንን በሚማክል መልኩ ተመጣጣኝ በሆነ ደረጃ ልማት መኖር ሲችል ነው እንጂ አንዱ ዜሮ ሌላው ሙሉን የሚጠቀምበት አካሄድ እንደማያዋጣ ግልጽ ነው። አዎ ይሄ ከመርህ አኳያ ትክክል ነው፣ ክቡር ሚኒስትር። ከዚህ በፊትም በተደጋጋሚ ሲባል የነበረ ነገር ነው። ነገር ግን አባይ የኢትዮጵያ የራሷ ውሃ አይደለም፣ ዓለም አቀፍ ውሃ ነው። ስለዚህ በዓለም አቀፍ ሕግ መሰረት ነው፣ በነበሩ ውሎች መሰረት ነው መተዳደር ያለብን የሚል አቋም ነው የያዘችው። ነገር ግን ከዚህ አጠቃላይ ግንዛቤ ውጪ በሆነ መንገድ ግብጽ በግልጽ ያሳየችው የአቋም ለውጥ አለ። ይኸውልህ ሰለሞን የነበሩ ሕጎች የሚባሉት በጣም ሰፊ ናቸው። ውሃውን በምታመነጨው ልክ መከፋፈል አለ። በዛ እኮ ስትሄድ ውሃው ሙሉ በሙሉ ለኢትዮጵያ ይሆናል። ወይም ደግሞ ያን ውሃ የሚያመነጭ የተፋሰስ መጠን ደግሞ የምትከፋፈልበት ህግ አለ። ያ ሲሆን የተወሰነ ሰፊ መሬት ያለው ሰፊ ውሃ ሊያገኝ ነው። ወይም ደግሞ ቀድሞ የተጠቀመ የሚል ህግም አለ። ወይም ደግሞ እኩል የመከፋፈል እንደ ህዝብ ብዛት የመሳሰሉት በርካታ አይነት ዶክትሪኖች አሉ፣ ወይም ህጎች አሉ። ለአንተ የሚመቸውን ብቻ ወስደ ይሄኛው ነው የሚሠራው ማለት አይቻለም። ተደጋግሞ እንደሚሰማው ታላቁ የኢትዮጵያ ህዳሴ ግድብ የአባይን ጅረት የውሃ ፍሰት ይቀንሳል የሚል ስጋት ከግብፅና ከሱዳን ቢንጸባረቅም ኢትዮጵያ ያንን ሐሳብ አትጋራም። በማንኛውም የአባይ ተፋሰስ የግርጌ ሀገር ላይ የጎላ ጉዳት ሳይከተል ፍትሃዊ በሆነና በተካከለ ሁኔታ መጠቀም ይቻላል ባይ ናት። ይህ በእንዲህ እንዳለ ግን ቀድሞ በዓለም አቀፍ የውሃ ድርድሮች ላይ የተሳተፉትና በአስተዳደር ላይም የሰሩት አቶ ኪዳኔ አለማየሁ አባይ የመገደቡ አስፈላጊነት ብቻ ሳይሆን እንዲያውም ከዚያ አልፎ ለሚወርደው ውሃ ሱዳንና ግብፅ የተጠቃሚነት ክፍያ ለኢትዮጵያ መፈጸም አለባቸው። ኢትዮጵያም ውሃውን መጠቀም ያለባት የኤሌክትሪክ ኃይል ለማመንጨት ብቻ ሳይሆን አስራ አንዱም የአባይ ተፋሰስ ሀገሮች በጋራ የሚያዘጋጁትና የሚጠቀሙበት ስልታዊ የልማት እቅድ ሊወጣ ይገባል ይላሉ። በቅድሚያ የአቶ ኪዳነ ያለማየሁን ማንነት ከማስታወስ እንነሳና ወደ ቀሪ ንግግራቸው እንዘልቃለን። በቀዳማዊ ኃይለስላሴ ዘመነ መንግስት አስራ አምስት አመት የትምህርት ሚኒስቴር የሀገር ግዛት ሚኒስቴር፣ ከዛ ደግሞ አብዛኛውን በቴሌኮሙኒኬሽን ቦርድ የአስተዳደር ዋና ክፍል ስራ አስኪያጅ ሆኜ አገልግዬ ነበረ። ከዚያ በተባበሩት መንግስታት ድርጅት ሀያ ስምንት አመታት አስር ሀገሮች ስምንት ሀገሮች በአፍሪካ ሁለት ደግሞ በቅርብ ምስራቅ ዩናይትድ አረብ ኤምሬትስ እና ካታር አገልግዬ አሁን ጡረታ ላይ የምገኝ ሰው ነኝ። ባጭሩ ህም ይበቃ መሰለኛ ሰለማ አመሰግናለሁ። አቶ ኪዳኔ፣ በእውነቱ ጡረታ ላይ ኖት ለማለት ይከብዳል። ምክንያቱም ዩናይትድ ስቴትስም ሆነው የሚንቀሳቀሱባቸው የተለያዩ መድረኮች እንዳሉ አውቃለሁኝ በተለይ ደግሞ ከኢትዮጵያ ጉዳዮች ጋር በተያያዘ ሰፊ ተሳትፎ አሉት። አሁንም እየተንቀሳቀሱ ኖት? አዎ፣ በአማርኛ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ወይም በእንግሊዝኛ ግሎባል አሊያንስ ፎር ጃስቲስ ኢትዮጵያን ኮዝ የተሰኘው የአመራር አባል ነኝ እና እንግዲህ በዚህ ህብረት ውስጥም ብዙ እንቅስቃሴዎችን እያደረጉ እንደሆነ አውቃለሁኝ። አሁን ግን የደወልኩበት ዋናው አላማ ከህዳሴ ግድብ ጋር በተያያዘ ነው። በተለይ ከውሃ አስተዳደር ጋር የቅርብ ግንኙነት አሎት በዓለም አቀፍ ደረጃም እና በቅርቡም ወጥተው የነበሩ አንዳንድ ጽሁፎችን አይቼ ነበረ ከእርሶ ከሌሎች ባለሙያዎችም ጋር እንደዚሁ ስነጋገር የእርሶን ስም ይጠቅሳሉ፣ ያነሳሉ ብዙ ጊዜ እና እስቲ ስለ ውሃ ልምዶ ትንሽ ያጫውቱኝ። አቶ ኪዳኔ አመሰግናለሁ። ሰለሞን፣ እንኳን እንደው እስከዚህ ድረስ አላደርሰውም። ለማንኛውም መጀመሪያ ከውሃ ጉዳይ ላይ ትኩረት የሳበው ሌሶቶ የምትባል ትንሽ ሀገር፣ ደቡብ አፍሪካ የምትገኝ፣ በተባበሩ መንግስታት ድርጅት አማካኝነት የዛች ሀገር የስራ ሚኒስቴር ቋሚ ተጠሪ ወይም ምክትል ሚኒስትር ሆኜ አገለግል በነበረበት ጊዜ ነው። እና የስራ ሚኒስቴር ስለ ውሃም ስለ መብራትም ስለ መንገድም ስለ መሳሰሉት የሚያጠቃልል ነበረ። እና ያቺ አገር ሌሶቶ ካላት የተፈጥሮ ሀብት አንደኛው ዋነኛው የውሃ ጉዳይ የውሃ ሀብት ስለነበረ ያንን ደግሞ እኔ እንኳን በነበርኩበት ጊዜ ደቡብ አፍሪካ የምትመራው በአፓርታይድ ስርዓት ነበረ። ደቡብ አፍሪካ ደግሞ በጣም ያን ውሃ ትፈልገው ነበረ እና በዚያ ድርድር ላይ በአመራር በተሳተፍኩበት ጊዜ ቀረብ ያለ ከውሃ ጋር ያገናኘኝ እሱ ነው ለማለት ነው። እንግዲህ እዛ በነበሩበት ጊዜ አቶ ኪዳኔ ያከናወኗቸው ተግባራት እንዳሉ አንብቤ ያለሁኝ ከእርስዎም ጽሁፍ ቀደም ሲል እንዳልኩት ሌሎችም ባለሙያዎች ከፍ ያሉ ባለሙያዎች አጫውተውኛል። የነበረውትን ድርሻ እስቲ በሌሶቶና በደቡብ አፍሪካ መካከል ስለነበሩ የውሃ ንግግሮችና ግንኙነቶች ያስታውሱኝ። እንግዲህ እንደ በእውነቱ በአፍሪካ ውስጥ ውሃቸው ወደ ሌላ አገር በስፋት ከሚፈሱ ሀገሮች ውስጥ ኢትዮጵያና ሌሶቶ ናቸው። እና የለሶቶ ወደ ደቡብ አፍሪካ ይፈሳል። ግን እዛ በነበርኩበት ጊዜ ፈሳሽ ውሃ ወደ ደቡብ አፍሪካ የሚሄደው ደቡብ አፍሪካ መንግስት ወደሚፈልገው አልነበረም። እና ስለዚህ ከለሶቶ ያን ውሃ እነሱ ደቡብ አፍሪካ ማለት ነው ወደሚፈልጉት በኩል እንዲሄድላቸው በጣም አጥብቀው ይፈልጉ ነበር። ካሏቸው አማራጭ ሁሉ ያ ነበር የሚሻለው። እና ግን በዛ በአፓርታይድ ዘመነ መንግስት ደቡብ አፍሪካ ከዛት ከትንሽ ከለሶቶ እንደው በቀላሉ ወይም በነፃ ለማግኘት አይነት አባዜ የነበረባቸው እና በዚህ ምክንያት ነው እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ ሰባ ሰባት እኔ የዛ ቅድም እንደጠቀስኩት የስራ ሚኒስቴር ቋሚ ተጠሪ በነበርኩበት ጊዜ የምመራው የሉካን ቡድን ኬፕ ታውን ሄደን ነበረ። እና ሌሎችም ሰው የነበሩ ለምሳሌ ክቡር ሚስተር ቲም ታሃኔ በኋላ የሌሶቶ የገንዘብ ሚኒስትር የነበሩት እንዲሁም ደግሞ በዓለም ባንክ የለሰቶ ኤግዜክቲቭ ዳይሬክተር የነበሩትም አብረው ነበሩ እና ድርድሩን አከናውነን ነበረ እና እንግዲህ የለሶቶን ትንሽ ለየት የሚያደርገው ደቡብ አፍሪካ ያንን ውሃ ለማግኘት ማከናወን የነበረባት ጉዳይ ነበረ እስም ላይ መዘስ የቻል ነው። ይኸውም ውሃው የለሰቶ ተፈጥሮ ሀብት ስለሆነ ወደ ደቡብ አፍሪካ ሲፈስ ክፍያ በደቡብ አፍሪካ እንዲከናወን እንዲሁም ደግሞ ግንባታው ለሚያስፈልገው በቢሊዮን ዶላር የሚያወጣ ገንዘብ ነው። ለዛ ምንም እንኳ ዋና ኃላፊነቱ የለሰቶ መንግስት ቢሆንም ደቡብ አፍሪካም በጋራንቲ ተሳትፎ እንዲኖራት ማለት እንደ ጉዳዩ አጥብቃ እንድትይዘው፣ ግን የለሰቶን ባለቤትነት የውሃውን ባለቤትነት አክብራ እንድትይዝ የማድረጉን መሰረታዊ ይዘት እና ስልት ጠብቃ ነበር ማለት ነው። እና በዛ ምክንያት ያ በእውነቱ ሰምሮ ማለት እችላለሁኝ። ርዕሰ መንግስትን በሚያስመሰግን ጥንካሬ ጉዳዩን ይዞ አሁን በየአመቱ ደቡብ አፍሪካ ሀምሳ ሚሊዮን ዶላር ሮያልቲ ወይም ክፍያ ታከናውናለች ለለሶቶ። እንዲያውም ከዚያ ቀደም ሲል ወደ ስልሳ ሚሊዮን ሁሉ ደርሶ ነበረ፣ የተጠቃሚነት ክፍያ ማለት ነው። አዎ። እና በዚህ ላይ ደግሞ ለሶቶ በዛ ውሃ ኤሌክትሪሲቲ ማመንጨት መብቷ ተጠብቆ ራሷን ችላ እንዲያውም ለሌላም ኤሌክትሪሲቲውን ለመሸጥ ደረጃ ደርሳለች። እና ምንድን ነው እንግዲህ እንዲያው መሰረታዊ ጉዳዮቹ አንደኛ ያውሃ ውሃ ባለቤትነቱ የሌሶቶ መሆኑ ተከብሮላታል። እና ሌሶቶም ራሷ ደግሞ በመብቷ የመጠቀም የመንፈስ ጥንካሬ አሳይታለች። እና በተጨማሪ ደቡብ አፍሪካም ያንም መብት በማክበር ተገቢውን ክፍያ አሁን ከወልድ ባንክ ከልዩ ልዩ የገንዘብ ድርጅቶች በተገኘ ነው ሊገነባ የቻለው። በዛም ድጋፏን ደቡብ አፍሪካ እስካሁን ድረስም እያበረከተች ነው። በአጠቃላይ በአራት የተከፈለ ነው፣ ይሄ እዚህ ስጠ ጉዳይ እና አጠቃላይ ወጪው ከስምንት ቢሊዮን በላይ ነው። ትንሽ ሀገር ነች፣ ግን በእውነቱ ጠንካራ አመራር ስላላት መብቷን እና ክብሯን እያስጠበቀች ነው ማለት ነው። አቶ ኪዳኔ እንግዲህ ይሄ ስራ ሲከናወን እርሱ የሚመሩት ቡድን ነበረ በሌሶቶ በኩል ሆኖ የሚያከናውነው። ኬፕታውን በተደረገ ድርድር ላይም እነዚህ ንግግሮች ሲደረጉ እንደነበረ አንብቤ ያለሁኝ። እርሶ የሌሶቶ ዜጋ አይደሉም፣ በተባበሩት መንግስታት ድርጅት ነው የተወከሉትና ችግር አላጋጠሞትም እንዴ ለመሆኑ? በዚህ በኩል በጣም ጥሩ ጥያቄ ነው በእውነቱ። በዚያን ጊዜ ለድርድር እንግዲህ እኔ ጥቁር ነኝ እና ጥቁር ልኡካን መርቶ ለደቡብ አፍሪካ መሄድ ቀላል አልነበረም። እና የአፓርታይድም ዘመን ስለነበረ የአፓርታይድ ዘመነ መንግስት ደግሞ ፈረንጆቹ በዛን ጊዜ በእውነት ይሄ ደግሞ በግልጽ ያየሁት ጉዳይ ነው፣ ጥቁሩን ከእንስሳ በታች አድርገው የሚገምቱ ነበሩ። በዚህ ምክንያት እንደው በቀጥታ ልነግር ፈልገው ሲሄድ ለራሴ የወሰንኩት ውሳኔ ነበረ የእኛን ክብር እንደው ትንሽ እንኳን የሚነካ ነገር ካለ አቋርጬ መለሳለሁ ብዬ ወስኜ ነበረ። ግን በእውነት ዘ ደብረ አፍሪካ ፈረንጆቹ በደንብ አክብረው እንደው ትንሽ ዝንፍስ ሳይሉ ምክንያቱም እነሱ ጥቅማቸውን ያንን ውሃ፣ ምንም ብናስከፍላቸውም ማግኘት ጓግተው ስለሚጠብቁ አክብረው ነበር የያዘ ምንም ነገር የማይሆን ነገር አላከናወኑም። ምናልባት ከእነሱ አስተሳሰብና በደህና ነው የተመለስነው። ምናልባት ከነሱ አስተሳሰብና ለጥቁር ካላቸው አመለካከት አኳያ ብንመለከተው የዛ ውሃ እና የዛ አገልግሎት ተጠቃሚ ለመሆን ከሚከፍሏቸው ዋጋዎች አንዱ አድርገውም ሊያስቡት ይችላሉ። ምናልባት ለእናንተ የሚሰጡት እውነቱ የስነ ልቦና ጉዳይ ነው። ግን አንዲት ነገር እንደው መጨመር የምፈልገው እንደ አጋጣሚ ሆኖ አንድ ሌላ ኢትዮጵያ ዜጋ ዶክተር ገብሬ ልብሰ ቃል የሚባል ቫንኮቨር ነው ያለው። እሱ ደግሞ የስዋዚላንድ ሌላ ትንሽ ሀገር ደቡብ አፍሪካ የውሃ ጉዳይ አማካሪ ሆኖ ይሰራ ነበረ። በአጋጣሚ ለድርድር ስዋዚላንድ እና በደቡብ አፍሪካ ከፈረንጆቹ ጋር ተገናኝቶ ነበረ እና አንድ አሉኝ ብሎ ለእኔ የነገረኝ እና አሁንም በሕይወት አለ አግኝተህ ልታነጋግረው ትችላለህ። እናንተ ኢትዮጵያውያን እንዴት ያላችሁ ናችሁ? አንድ ኪዳን የሚባልም መጥቶ እንዲሁ ተደራድሮ ነበረ ብሎ ነገረኛ አለ። እና እንግዲህ እኛ መቼም በእውነቱ ኢትዮጵያውያን በቅኝ ግዛት ጥቃት ያልደረሰብን ስለሆነ ከማንም ጋር ስንደራደር በእኩልነት ነው እንጂ እንደ ፍርሃትና ወደኋላ የማለን ነገር አባዚ አልነበረብንም፣ እና ይሄ ምናልባት አስገርሟቸው ሊሆን ይችላል በሚል አቶ ኪዳኔ እንግዲህ እንደሚሉኝ፣ በዚህ በእርሶ በተመራ ቡድን ጥረት ምክንያት ሌሶቶ ዛሬም የተጠቃሚነት ክፍያ 50 ሚሊዮን ዶላር በየአመቱ ከደቡብ አፍሪካ ታገኛለች። አዎ፣ እንደማቀው እንደሱ ነው። ወደ አንድ ጉዳይ እስቲ ዞር ልበል። አንድ ጽሑፎን ከጨረሱ በኋላ እንደ ማስታወሻ አድርገው ያሰፈሯት ነበረች። ታሪክ ቀመስ ነገር ነች። የተባበሩት አረብ ኤሚሬትስ ይሰሩ በነበረ ጊዜ ያጋጠማቸውን ነው እዛች ላይ ያሰፈሩት። በዚህ አጋጣሚ አንድ የማረሳው ነገር ብለው ነበርና ግን ቀልብ የምትስብ ነገር ነች። እንደው ዝም ብላ ተለጣፊ ነገር የምትሆን አደለችም። እና ያንን ትጉስታውን አሁን እስቲ ያንሱልኝ። አዎ በእውነቱ እንኳን እኔም የማትረሳኝ ነገር ነች። እንደአጋጣሚ ቅድም እንዳልኩትም ዩናይትድ አረብ ኤምሬትስ በአጠቃላይ ለአስራ ስምንት አመት ነው የስራ ሚኒስቴር አማካሪ ነበር። ከዚያ በኋላ ደግሞ ከአስራ ስምንቱ አመት አስራ አምስቱን አመት የዱባይ ማዘጋጃ ቤት አማካሪ ሆኜ ነበር የምሰራው እና ከዚያ አንዱን ቀን እዛ የዩናይትድ አረብ ኤምረትስ የተባበሩ መንግስታት ድርጅት ዩኤንዲፒ አንድ ስብሰባ ጠርቶ እኔ የነበርኩት ዱባይ ነው፣ ግን ወደ አቡዳቢ እንዲሄድ ተጋበዝኩ እና እዛ ሄጄ ስብሰባ ላይ ቁጭ ስል ጎኔ ቁጭ ብሎ የነበረው ግብፃዊ የውሃ መሐንዲስ ነበር እንዳጋጣሚ እና እንዲሁ እንግዲህ ያው መቸም አብረው ሲቀመጡ ማውራት አይቀርም እና የወሬ ወሬ እንደ የአባይ ውሃ እኮ ከኢትዮጵያን የፈለቀው ስለው በቀጥታ የመለሰልኝ አዎ ልክ ነህ፣ ግን እኛ እንጠቀምበታለን ብሎ ቁጭ አለ። የምንጠቀምበት እኛ ነን የሚል ሀሳብ ማለት ነው። አዎ በቃ ቅጭና የነገረኝ እና ነገሩ የሚያንገበግበኝ ስለነበረ በእውነቱ እንዳው ምንም በልቦናዬ አንድ ቀን እኔም እንዲህ የምልበት ጊዜ መጣ ይሆን ብዬ አስቤ ዝም ምን ያልኩት እና ከዚያ በኋላ ምንም ብዙ ጊዜ ቢያልፍም አሁን የግድቡ ጉዳይ ሲነሳ በዛ ውሃ የመጠቀም ሀሳብ ተጠናክሮ ሁላችንም በኢትዮጵያዊነት እንቅስቃሴ ሳይ በሕይወት እያለሁ በማየት እግዚአብሔርን አመሰግናለሁ። በነገራችን ላይ ያንን ትውስታውን ሲጽፉም እኛም የምንልበት ጊዜ እንደ ግብፃዊው ማለት ነው በሕይወት እያለሁ ይደርስ ይሆን ብለው ነበረ ያቆሙት እና እነዚህ ሁኔታዎች ሰሞኑን እየታዩ ያሉት ሁኔታዎች ከመፈጠራቸውን በፊት እርሶ እና የእርሶ ባልደረቦች ከዚህ ከአባይ ጋር በተያያዘ የምታደርጓቸው እንቅስቃሴዎች ነበሩ። የተቋረጠ አይመስለኝም፣ ይሄ ሕልማችሁና ጥረታችሁ። አሁን ያለውን ሁኔታ ሲመለከቱ አቶ ኪዳኔ እና ከሌሶቶው አጋጣሚ ጋር ጉዳይ ጋርም ማንሳት እፈልጋለሁኝ። የሚገናኝበት የሚያያዝበት ሁኔታ ያለ ይመስሎታል? አዎ፣ በጣም በጣም ጥሩ ጥያቄ ነው። አመሰግናለሁ ሰለሞን። አዎ በቀጥታ በእውነቱ ተመሳሳይ ሁኔታ ያሉ ኢትዮጵያና ሌሶቶ ዋናው ከዋናው ሀብቶቻቸው መሀል የውሃው ነው እና እንግዲህ ከኢትዮጵያ እየፈሰሰ እንደውም ከለማፈርጋ ለሱዳንና ለግብፅ የሚሄደው ውሃ ሰማንያ ስድስት በመቶ ከኢትዮጵያ ነው እና እንግዲህ ኢትዮጵያ የዚህን አይነት ሀብታ ያላት ምን እያረገችበት ነው የሚለው ጥያቄ ይነሳል። የለሰቶን ቀደም ተናግሬ ያለው፣ በኢትዮጵያ በኩል ግን ያው ሁላችንም እንደምናውቀው እስከ ግድቡ ድረስ ተጠቃሚዎቹ ሱዳንና ግብፅ ነበሩ። ግን ቀደም ብሎ ትንሽ የተሻለ ሁኔታ ነበር በታሪክ ይኸውም ቱርኮች ግብጾችን በሚገዙበት ጊዜ ለኢትዮጵያ ሀምሳ ሺህ የወርቅ መሐለቅ ጎልድ ኮይን ይከፍሉ ነበር። በየአመቱ የኢትዮጵያን ባለቤትነት አረጋግጠው ያንን ያከናውኑ ነበር። በኋላ ግን እንግሊዞች ሲይዙ ያንን አካባቢ እንኳን ሊከፍሉ እንዲያውም ያለው ውሃ እንዳይነካባቸው ኢትዮጵያ ድረስ እየመጡ በማስፈራራትም በመተናኮልም ነገሩን እያበላሹ ሄደው እንግዲህ ግድቡ እስኪጀመር ድረስ ነው ነገሩ እንደዚሁ ተዛንፎ የቆየው። አሁን ግን የግድቡ ጉዳይ መነሳሳትና እዚህ ደረጃ መድረስ በጣም የሚያበረታታ የሚያስመሰግን ነገር ነው። ጉዳዩ ግን አቶ ሰለሞን አላለቀለትም። ገና ምናልባት ሶስት አመት ይፈጃል። የሙሊቱ ጉዳይ ብቻ ሳይሆን ለኢትዮጵያ የኤሌክትሪክ ማመንጫም እንዲሆንና ለኢትዮጵያ ሕዝብ አምሳ በመቶ ያህል አሁን የውሃ ብቻ ችግር ሳይሆን የመብራትም ችግር እንዳለ የታወቀ ነገር። ያን ያንን ለማሟላት ጊዜ ይፈጃል። ያ ሲከናወን እውነትም ባህርታችን የመጠቀም አቅም እና ስልት አዳብረናል ማለት ነው። ከዚህ ግን በተጨማሪ የምለው አሁን በይፋ ሲነሳ የማልሰማው አንዳንድ ነጥብ አለ። እነሱን ልቀጥል። አቶ ሰለሞን ይቀጥሉ፣ ይቀጥሉ አቶ ኪዳኔ። ለዚህ እኮ ነው ያነሳሁልህ ጥያቄውን። እንግዲህ እነዚህ እንደው ቢነሱ ተግባራዊ ቢሆኑ ብዬ ከልቤ የማምንበት ነገር ምንድን ነው አንደኛው ምንም እንኳን የሙሊቱ ጉዳይ በጣም ጥሩ ቢሆንም ለፈሳሽ ውሃ ግብጽ ድሮም እንደምታደርገው ለኢትዮጵያ ተገቢውን ክፍያ ሮያልቲ እንድትከፍል እዛ ላይ ማተኮር ማስፈለጉን። ሁለተኛ ደግሞ ያ ውሃ ኤሌክትሪክ ማመንጫ ብቻ ሳይሆን ለኢትዮጵያ ለልማት ጉዳይ አስፈላጊ ስለሆነ ጥቅም ላይ የሚውልበት ስልታዊ የሆነ የልማት እቅድ ማዘጋጀት ያስፈልጋል። ይህን እንደው ይቅርታ በእንግሊዝኛ ልበላው እና ስትራቴጂክ ዲቨሎፕመንት ፕላን ይሄ ኋላ ቀር የሆነ ማስተር ፕላን ብቻ በቂ አይደለም። የተሟላ ስልታዊ የሆነ ልማት ያስፈልጋል ለኢትዮጵያ በአጠቃላይ። እና ሶስተኛ ነገር ደግሞ የኢትዮጵያ ሕዝብ በዛ ተጠቃሚ እንዲሆን ለማድረግ ያንን በእርሻ ብቻ ሳይሆን በሌላ በሌላውም ሁሉ የተሟላ እርዳታ እንዲገኝ የማድረጉ ነገር ነው። እና ይህም ዝግጅት በኢትዮጵያ ብቻ ሳይሆን በተፋሰሰው ሀገሮች አስራ አንዱም እንዲተባበሩ፣ እንዲሳተፉ አብረው የሚዋጣም ገንዘብ እንዳለ አብረው እንዲሰሩ እንጂ እንደው አንዱ አንዱ አንዱ አንዱ ኃይል ማሳይ ግልጽ አሁን በኢትዮጵያ ላይ ስንት ጊዜ ወረራ ያከናወነችው ዋናው ዓላማዋ የአባይን ምንጭ ለመያዝ ነበር። አልተሳካላትም እንጂ ይሄንን ሌላ ሌላ መሰረታዊ እኮ ዓላማ የላቸው። ሐረርን ሁሉ እስከ መያዝ ደርሰው ነበር። ዞሮ ዞሮ ግን የአባይን ምንጭ ለመያዝ ነው እና ይህንን ይህን የመሳሰለውን የማጠናከሩን ነገር መንግስት እንደሚያስብበት ተስፋ አድርጋለሁኝ፣ እተማመናለሁኝ እንጂ አሳልፎ አሟልቶ በነጻ ለግብፅ መላኩ በእውነቱ ድሮ እንኳን በድሮ ዘመን ቱርኮቹ የሚከፍሉትን ካሳ ወይም ሮያልቲ ማጣት ለእኛ በእውነቱ የሚመጥን አይደለም። አቶ ኪዳኔ ይህንን ጥያቄ ሲያነሱ እንግዲህ እስካሁን ድረስ ያለውን ንግግር አንድ እርምጃ ወይም አንድ እርከን ወደፊት እንዲገፋ የሚያደርግ ጥያቄ ነው። እዚህ ውስጥ የሚታየኝ ግብፅ የተጠቃሚነት ክፍያ ለኢትዮጵያ መክፈል አለባት፣ ደቡብ አፍሪካ ለሌሶቶ እንደምትከፍለው ሁሉ ሲሉ የመገደቡ ነገር ብቻ ሳይሆን እንዲያውም ከዛ አልፎም ወደ ግብፅ ለሚፈሰው ውሃ የተጠቃሚነት ክፍያ መክፈል አለባቸው የግርጌ ሀገሮች ነው እያሉ ያሉት ከግድቡ በተጨማሪ አዎ በእኔ አስተያየት ይሄ የአባይ ወንዝ ውሃ እና አሁንማ ቅድም እንዳልኩት ከለማፋር ጋር የሚሄደው ተጠቃሚዎቹ ሱዳንና ግብፅ የኢትዮጵያ ሀብትነቱን አውቀው ተገቢውን ክፍያ ልክ ደቡብ አፍሪካ ለሌሶቶ እንደምትከፍለው እነሱም መክፈል አለባቸው ነው የምለው ሌላ ቅድም ያልጠቀስኩት ነገር ደግሞ በጣም አንገብጋቢ ጉዳይ አሁን ከኢትዮጵያ ሁሉ ውሃ ይፈሳል ግን ግብፅ ራሷ ብዙ የውሃ ምንጭ አላት የመሬት ውስጥ የግራውንድ ዋተር ለአንድ ሺህ አመት ያህል የሚበቃ እንዳላት ተገልጿል በተጨማሪ አሁን ዩናይትድ አረብ ኤሜሬት በሚሰራበት ጊዜ እነሱ የጠራ ውሃ ምንጭ ያላቸው የሚጠቀሙበት የጨዋማ የሆነውን ውሃ እያጠሩ ነው ዲሳሊኔሽን የባህሩን ውሃ ማለት ነው። የባህሩና የቀይ ባህርን ውሃ እያጠሩ ነው፣ እያጣሩ ነው። ግብፅም እንደዛ ማድረግ ትችል ነበረ፣ የሜዲተራኒያንና እንዳልከው የቀባህርን በተጨማሪ ደግሞ አሁን ለምሳሌ ዱባይ የሚያደንቅ ነገር ከምትሰራው አንደኛው ሪሳይክሊንግ የሚሉት አለ። ቆሻሻውን ውሃ ዝም ብሎ አይወረውሩትም፣ መልሶ እንደገና ያጠሩትና ይጠቀሙበታል። ይህን ሁሉ ነገር ማድረግ ትችላለ ግብፅ ለራሷ ግን የራሷን ውሃ ምንም ማትናካም ከኢትዮጵያም የፈሰውን ግን አንድ ነገር እንዳይነካብኝ እያለች እንደውም ማስፈራረት ይቃጣታል። ይሄም ሁሉ መቼም በእኛም በኩል ኢትዮጵያ ብዙ ምሁራን አሉ፣ በዚህ ጉዳይ ከኔ ሺህ ጊዜ የበለጠ ግንዛቤ ያላቸው አሉ። እና መብታችንን ክብራችንን አስጠብቀን ግብፅም እዛው ራሷ እንድትችል ከዛ በላይ የምትፈልገው ነገር ካለ ምን አለ እንደ ሌላው ደቡብ አፍሪካ እንደምታደርገው ኢትዮጵያ የምትፈልገውን መክፈል ይገባታል ባይ ነኝ። በእኔ በኩል አቶ ኪዳኔ፣ ሌላው ውሃው ለኤሌክትሪክ ማመንጫነት ብቻ ሳይሆን ለልማትም እንዲውል ስልታዊ የልማት እቅድ መውጣት አለበት ሲሉ አሁን ግብፅና ሱዳን የያዙትን አቋም የሚጋፋ ይመስላል። ይሄ ውሃ ሊቀንስብን ይችላል እንዲሁም ግድቡ በመገደቡና ለኤሌክትሪክ ብቻም ቢውል ማለት ነው። ተርባይኑን እየመታ የሚያልፍ ውሃ ቢሆንም እንኳን ነው ተቃውሞ ያላቸው እነሱ። ሌሎች የልማት ስራዎች ሲሉ ምን ማለት ሆነው? እንደ መስኖና ተመሳሳይ ፕሮጀክቶችን እቅዶችን ማለት ሆነው? አዎ ይህንን እንግዲህ በዛ ባለሙያ የሆኑ ሰዎች የሚጠቀሙበት ነው። ግን እንደው መሰረታዊ ሀሳብ አትሰለማት። አሁን ለምሳሌ ዱባይ ማዘጋጃ ቤት በምሰራበት ጊዜ ከተከናወነው በተባበረ መንግስታት ድርጅት አማካኝነት ለዱባይ ልማት በጣም ትንሽ ከተማ ነበረች። አሁን በዓለም የታወቀች ሆነች። ይሄን ያመቻቸው ይሄ ቅድም ያልኩት ስትራቴጂክ ዲቨሎመንት ፕላን ነው እና ሰዎች አምተን ለአጭር ጊዜ ለመካከለኛ፣ ለሩቅ ዘመን እንዴት አድርጋ ወደፊት ስልታዊ በሆነ መንገድ ልትራምድ ትችላለች የሚለውን ነድፈው ስራ ላይ በማዋል ነው። ኢትዮጵያም እንደዚሁ እንግዲህ ሀብት አላት፣ ለም አፈር አላት፣ ሌላም ሌላም አላት። በዛ በመጠቀም ሰውን እኛ ኢትዮጵያ ያ ሁሉ ተፈጥሮ ሀብት እያለ ድህነት የበዛባት ሀገር ነኝ። ከድህነት አውጥቶ ወደ ተሻለ የኑሮ ደረጃ ለማድረስ ምን ያስፈልጋል ብሎ ስልትና ቅድ ማውጣት ያስፈልጋል። ይሄን ግን ይህን በኢትዮጵያ ብትጠቀምበት በሌሎቹ ላይ ምን ጠንቅ ያመጣል የሚባለው እንዲህ ባላቸው ሀብት ካልተጠቀሙ፣ ለምሳሌ በግብፅ በኩል የሚያስገርመው ነገር እኮ ከኢትዮጵያ የሚሄደው ውሃ የሚተነው በጣም ከፍ ያለ ደረጃ ላይ ነው ያለው። ያንን የሚተን ነው ኢቫፖሬሽኑን ለመቀነስ፣ ሌላ ነገር ደግሞ የዚህ የኢሪጌሽን የሚሉት አለ እና የመስ የመስኖ የእነሱ ለዛ አየር ንብረት ተገቢ ያልሆነ መሆኑ ተገልጿል። ቅድም እንዳልኩ ደግሞ ባላቸው ውሃ አይጠቀሙም። ከዚያ አልፎ ውሃው ደግሞ ሜዲተራኒያን ሲ ይፈሳል። አሁን አሁን ደግሞ አንድ ሰው ሲናገር እንደሰማሁት ወደ እስራኤልም እንዲፈስ ለማድረግ እዛ ሂደት ላይ ናቸው ይባላል ስለዚህ በእውነቱ እንግዲህ ይህን ነገር ሚዛናዊ በሆነ መንገድ ለመመልከት ከተፈለገ በሁሉም በኢትዮጵያም በኩል በሱዳንም በግብፅም በሌሎችም ባለን የተፈጥሮ የውሃ ሀብት በበቂ ደረጃ እንጠቀማለን ወይ እና ሚዛናዊ በሆነ መንገድ መመልከት ይኖርብናል አንዱ ከአንዱ ለመመንተፍ ከሆነ የትም አያደርስም ባይ ነኝ አቶ ኪዳኔ መቼም እንደዚህ ሀሳብ ማፍለቅ ብቻ ሳይሆን እርሶና የርሶ የእርስ ባልደረቦች ጓዶች የተደራጁ ዓለም አቀፍ ግፊቶችን በማድረግ ትታወቃላችሁ በዚህ በኩል አባይንና ህዳሴ ግድብን በሚመለከት በተለይ ያዘጋጃችኋቸው የተጠኑ ስራዎች አሉ ወይ ውጤቶች አሉ ወይ የጥናት ውጤቶች በአለም አቀፍ ደረጃስ ግፊት ለማድረግ ግብፅና ሱዳንም ላይ ይሁን አስራ አንዱ የተፋሰሱ ሀገሮች ውስጥ ለመስራት ያሰባችሁት ስራ አለ ወይ? ለኢትዮጵያ መንግስት ያቀርባችሁት ሀሳብ አለ ወይ? ትሰራላችሁ ለመሆኑ ከኢትዮጵያ መንግስት ጋር ያውቃቸዋል? ኢትዮጵያ መንግስት እንደ ግሎባል አላያንስ። እንግዲህ ይህንን በእውነቱ እንደ በትክክል የተሟላ መልስ ልሰጥ አልችልም። አብዛኛውን የማቀው አንዳንድ ስብስቦች አሁን እነ ዶክተር አክሎግ ቢራራ እነ ዶክተር ዳንኤል ክንዴ እነ ዶክተር ሰሙ እንደዚህ የመሳሰሉ ሰዎች፣ በዲፕሎማሲው ደግሞ እነ ዲያቆን ዮሴፍ ተፈሪ ኡስታዝ ጀማል በአረበኛ ጭምር የሚያቀርቡ ብዙ ጥረት የሚያደርጉ አሉ። አብዛኛው ግን በግንዛቤ መልክ ነው እንጂ ይህንን በፕሮጀክት መልክ የማዘጋጀቱን ነገር በእኔ በኩል ለክቡር ጠቅላይ ሚኒስትሩ የጻፍኩት ነገር አለ። ከዛ ያለፈ ያከናወንኩት ነገር የለም። ግን መንግስት ከወሰነ የሚያስፈልግ ነገር ካለ ብዙ ምሁራን አሉ፣ ከኔም የበለጠ ችሎታ ያላቸው ያን ማከናወን ይቻላል። በልማቱም ማለቱን በመንደፉም ሆነ በውሃ አጠቃቀሙን ብዙ ብዙ ሰዎች አሉና፣ ምንም የሚያስቸግር ነገር አይመስለኝም። አቶ ኪዳን ያለማየሁ እንግዲህ ቀደም ሲል እንዳነሳ ነው የአባይን ጉዳይ እኛም እንዲህ የምንልበት ጊዜ በሕይወት እያለሁ ይደርስ ይሆን ላሉ ጥያቄ አይቻለሁ። ደርሷል ማለት ይችላሉ። አሁን አንደው የሚያበረታታ ነገር አይቻለሁ እግዚአብሔር ይመስገን እላለሁ እንጂ አይቻለሁ ለማለት ያ የዚህ ሌላ ቢቀር እንደው ቢያንስ ቢያንስ ሁለት ነገር ባይ በጣም ደስ ላይ ነበረ። አንደኛ በውሃው ለመጠቀም የተሟላ ስልታዊ እቅድ ለኢትዮጵያ የሚበጅ ለአሁን ጊዜ፣ ለመካከለኛ፣ ለሩቅ ለሚበጅ ነገር ተዘጋጅቶ ተግባራዊ ቢሆን፣ ሁለተኛ የሚፈሰው ውሃ የኤሌክትሪኩም ምኑም እያመነጨ ግብፅ ደግሞ ልኳን አውቃ ለኢትዮጵያንም መብት እና ክብር አክብሯ ባይ እነዚህም ሁለቱን ባይ በእውነቱ በጣም በጣም ደስ ይለኝ ነበር። እዛ ደረጃ የደረሰ አልመሰለኝም፣ ግን ሂደቱ የሚያበረታታ ነው። ለዚህም እግዚአብሔርን አመሰግናለሁ። መንግስትንም ባመሰግን ደስ ይለኛል። አቶ ኪዳኔ ዓለማየሁን አመሰግናለሁ። ሙሉውን ውይይት ዌብሳይታችንና ፌስቡክ ገጻችን ላይ ያገኛሉ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አሁን ወደ ተከታዩ ዝግጅት እንለፍ። በደቦ በሚፈጸሙ ጥቃቶች የሚደርሱ ጉዳቶች የመድን ሽፋን አላቸው? በእንዲህ አይነት ጥቃቶች ለሚወድሙ ንብረቶች የኢንሹራንስ ካሳ ይከፍላል። ጽዮን ግርማ በአዲስ አበባ ዩኒቨርሲቲ የኢንሹራንስ ሕግ መምህርና የሕግ ባለሙያውን አቶ አማና ሰፋን አነጋግራ ተከታዩን ዘግባለች። የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በአዲስ አበባና በኦሮሚያ ክልል በደቦ በደረሱ ጥቃቶች የወደሙ ንብረት ብዛት እንጂ የገንዘቡ መጠን እስካሁን በይፋ አልተነገረም። የገንዘቡን መጠን ለማወቅም ጥናት እየተሰራ መሆኑን በተለያየ ጊዜ ያነጋገርናቸው የመንግስት ባለስልጣናት ገልጸዋል። ከወደሙት ንብረቶች መካከል አብዛኞቹ የንግድ ድርጅቶች ሲሆኑ ከነዚህ የንግድ ድርጅቶችና ግለሰቦች መካከል የመድን ሽፋን ያላቸው ድርጅቶች ሰዎች በእንዲህ ያለ ሁኔታ ለወደመ ንብረት ክፍያን ያገኛሉ ወይ ስንል የባለሙያ አስተያየት ጠይቀናል። አቶ አማን አሰፋ በአዲስ አበባ ዩኒቨርሲቲ ለ13 ዓመታት መምህር በነበሩበት ወቅት ከሚያስተምሯቸው ትምህርቶች አንዱ የኢንሹራንስ ሕግ ነበር። በአሁኑ ሰዓት በጥብቅና ሙያ ላይ ተሰማርተው ይገኛሉ። ለጥያቄያችን አጭር ማብራሪያ ሰጥተውናል። የኢንሹራንስ ሽፋን ለማግኘት መነሻው ኢንሹራንስ የገባው ሰው በአማርኛ መድን ነው የምለው፣ መድን የገባው ሰው ና መድን ሰጪው ድርጅት መካከል የሚደረገው ውል ነው። መነሻው ያ ሆኖ ብዙዎቹ የኢንሹራንስ አይነቶች፣ ሁላችን እንደምናውቀው በግል ፈቃድ ላይ ተመርክዞ የሚገቡ ውሎች ናቸው። ስለዚህ መሰረታቸው እኔ ፈቅጄ፣ ኢንሹራንስ ኩባንያው ፈቅደው የምንዋዋላቸው ውሎች፣ እኔ ካልፈቀድኩ ማንም ሳያስገድኝ ውሉን አገባ። በሌላ በኩል ደግሞ ምንም እንኳን መነሻው ፍቃድ ቢሆንም የውሉ አገባ በመንግስት አስገዳጅነት የምንገባቸው ውሎች አሉ። ለምሳሌ ኢትዮጵያ ውስጥ ከመኪና ባቀ ባለቤትነት ጋር በተያያዘ የሶስተኛ ወገን መድን ሽፋን የሚባል አስገዳጅ አለ። ያው ግን ሕጉ እንድገባ ያስገደኝ ና ነገር ግን ሁሉን ስፈጽም ያው በፈቃሪ ነው የሚመለከተኝ። ማን ነው የሚስማማኝ ኢንሹራንስ ኩባንያ ፈልጌ እዋዋላለሁ ማለት ነው። መነሻው ውል ነው የሚለውን ለማንሳት የፈለግኩት ምንድን ነው መድን ሰጪው ና መድን ተቀባዩ ወር መድን ሽፋን የሚያገኘው ሰው ውላቸው ውስጥ የተገለጸው ነገር ነው የሚሰራው

ጉዳይ መጠነ ሰፊ የሆነ ብሶ የተሳተፈበት አይነት አሁን አንቺ ግጭት ያልሺው አይነት ወይም የተቃውሞ ተተቃውሞ ዝርዝር ጉዳዮቹን ቀጥሎ እናነሳቸዋለን ብዬ ነበረ። አንድ ላይ በቃ አጣምረው እንዲመልሱት በደቦ በተፈጸመ ጥቃት በግጭት ወይም በሰዎች ሆን ተብሎ የወደመ ንብረት ሲሆን ማለት ነው። ወደ እዛ እንመጣለን። ነው እና እንደዚህ አይነት ክስተት ብዙ ጊዜ በማንም ሀገር በኢትዮጵያ ብቻ ሳይሆን በየትም ሀገር እንደዚህ እንደዚህ አይነት ክስተቶች የኢንሹራንስ ሽፋን አይሰጣቸውም። የኢንሹራንስ ኩባንያዎቹ እነዚህ እንደዚህ አይነት ውድመቶችን እንደዚህ ንብረት መጥፋት ሁኔታ ወይም ሌሎች ተመሳሳይ ነገሮችን ሽፋን ሲሰጡ አይስተዋሉ። በውዳቸው ውስጥ ይህንም ጭምር ሽፋን የሚሰጡ ቢሆን ኖሮ ኦፍኮርስ ኢንሹራንስ ካቨሬጅ ያገኝ ነበር ይከፈል ነበር ማለት ነው። ነገር ግን አይሰጡም። ይሄ ደግሞ የኢትዮጵያ ጉዳይ ብቻ ሳይሆን ኦልሞስት ግሎባል ፕራክቲስ ነው። ጥቅስ ከተፈጠረበት ክስም ጀምሮ ውስጥ አሁን ድረስ ከፍተኛ ውድመት ሊያስከትሉ የሚችሉ ነገሮችን ሽፋን አይሰጥም። ሽፋን ማይሰጥበት ምክንያት ኢንሹራንስ ስርዓት የሚሰራው በተወሰነ ባላንስ ነው። የዛ ባላንስ ያ ባላንስ መገለጫው ምንድን ነው? በርካታ ሰዎች የውድመት የሎስ ስጋት አለባቸው። ነገር ግን ሎስ አልፎ አልፎ የሚያጋጥም ከሰት ነው በህይወታችን ውስጥ አሁን የሚልሽ ይሄ ኢንደምኒቲ የምንለውን ኢንሹራንስ በተመለከተ ነው ሚልሻለው። ስለዚህ ኢንደምኒቲ ኢንሹራንሶች የሎስ ስጋት አለብኝ፣ ስለዚህ ከበር ፈልጋለሁ። ነገር ግን ሎስ ኤቭሬ ና ወንደን የሚያጋጥመኝ አይደለም፣ ዋንስ ኢን ኤ ዋይል ነው የሚያጋጥመው። ስለዚህ በርካታ ስጋት ያላቸው ሰዎች ስለሰጉ አንድ የፈንድ ፑል አቋቁሞ አልፎ አልፎ ውድመት ኪሳራ ሲያጋጥም ከዛ ስጋት ካላቸው ሰዎች ውስጥ ከተሰበሰበው ገንዘብ የሚከፈል ስለሆነ ይሄ ስለሆነ ባላንሱ እዚህ ባላንስ ላይ ውድመት በስፋት የሚያጋጠምበት ሁኔታ በሚያጋጠምበት ጊዜ ባላንሱን ያዛባዋል። ይህን በማሰብ ነው ዳሳዊ ኢንሹራንስ ረክት ከድሮ ጀምረዋል። ስለዚህ ያንን ባላንስ የሚያዛባ ነገር አይፈቀድም አይፈቀድም፣ ስሽ ኢንሹራንስ ኩባንያዎቹ አያትን አይፈቅዱም። ስለዚህ ያው ብዙ ጊዜ ስታንዳርድ ሩል ስለሆነ የምንፈርመው ሄደን ራሳችን ተጥራደዳ ንዋዋል። ማለት እንደምታውቂው የሚሰጡንን ፖሊሲ ነው ሄደን የምንፈርመው እና የሚሰጧቸው ፖሊሲዎች እንደዚህ ሲቪል ራይትስ ኮሚሽን በአጠቃላይ ይሄ ውድመት የሚያስከትሉ ተቃውሞ ክህት ምናምን ተበርዳ ይሆን ስለዚህ ኢንሹራንስ እንደዚህ የእንደዚህ እንደዚህ አይነት ክስረቶችን መሸፈኛ አይነተኛ ኢንስትሩመንት አይሆንም። አይነተኛ ተቋም አይደለም። ምናልባት ሌላ ተቋም ካልተፈለገለት በመንግስት ነው እንደዚህ አይነት ነገር ሊካስ የሚችልበት ካልተገኘ የኢንሹራንስ ሜካኒዝም ኢንሹራንስ እንዳልኩሽ መሰረቱ ፕራይቬት ኮንትራክት፣ ፕራይቬት ዲል፣ ፕራይቬት ፓርቲ ይሄንን ውላቸው ውስጥ አያስገቡም ማለት ነው። አሁን እነዛ መጀመሪያ ላይ የጠቀሱልኝ በሁለቱ መካከል የሚደረግ ውል አለ፣ ስምምነት አለ፣ እዛ ላይ የሚሰፍራል በሚለው ነው የሚሰጠው ነው። ስለዚህ ውል በሚያረጉ ሰአት እነዚህ ነገሮች አያስገቧቸውም ማለት ነው። አያስገባቸውም ማለት ቻቸው ምንድን ነው ያስወጧቸዋል፣ ናቸዋል። ኢንሹራንስ እንዴት ነው? ለምሳሌ ፋብሪካ ካለ ፋብሪካዬን ከእሳት አደጋ ከአደጋ ፋብሪካዬን ቢያወድመው የፋብሪካውን ዋጋ ወይም ኢንሹራንስ የግድ የፋብሪካ ዋጋ ሳይሆን፣ መድን የገባ ሁለት የገንዘብ መጠን እንዲከፈልኝ የሚል አጠቃላይ ፖሊሲ እዋዋላለሁ። በኋላ ግን እዛ ውል ውስጥ ነገር ግን የእሳት አደጋው ያጋጠመው በዚህ በዚህ በዚህ በዚህ ምክንያት ከሆነ ግን ሽፋን አያገኝም ይለኛል ኢንሹራንስ ኩባንያ ወይም ፕራክቲሱ አይደለም ካንትሪ ዋይድ ፕራክቲሱ፣ ግሎባል ፕራክቲሱ ስለሆነ ስለዚህ ላይ ስለዚህ እንዲህ ያሉ ንብረቶች ሲወድሙ ልክ በቃ እንደወደሙ ንብረቶች ነው የሚቆጠሩት ማለት ነው። በቃ ምንም አይነት ካሳ የሚያስገኙ አይደሉም በኢንሹራንስ ማለት ነው። የሚቀመጥ ካለ የለም ተጨማሪ ሶስት አራት ዓመት በተከናወነው ተመሳሳይ ክስተት ብዙ ምክንያት የደረሰባቸው ኢንቨስተሮች በየአካባቢው እርሻቸው፣ የተቃጠለ ፋብሪካቸው የተቃጠለ እነሱን ለመካስ በመንግስት ኢንሽቲቪውን ልክ ነው ልክ ነው ፕራይቬት ኢንሹራንስ ስኪም አስታግዳቸው I'm not going to የማያስተናግዱ ደግሞ የኢንሹራንስ ከተቋቋመባቸው ፒላሮች ዘንጎች ውስጥ አንደኛውን ይመታዋል። ያን ከመጣ ኮላፕ ያደርጋል። ሌላ የመቃሻ ሜካኒዝም ከበሬ ነው። በአጠቃላይ በሕግ የተከለከለ ነው ማለት ደግሞ አይደለም። በአጠቃላይ ፕሪሚየም የሚባለው ኢንሹራንስ ለመግባት በጣም በከፍተኛ ደረጃ ኖሮ የሽራንስ ኩባንያው እንደሆነ ፈቃደኛ ከሆነ ይቻላል። እኔ ግን ኢትዮጵያ ውስጥ ባለ ኢትዮጵያ ውስጥ የሚያደርግ የለም። በጣም አመሰግናለሁ። ጊዜ ውስጥ ጥሩ ማብራሪያ ነበረ። አመሰግናለሁ። አመሰግናለሁ አቶ አማን አሰፋን እንደዚሁም ጽዮንን። ወደ ተከታዩ ዝግጅታችን እናልፋለን የኢትዮጵያ የሰላምና የዕድገት ማዕከል ኢትዮጵያ ውስጥ በቅርቡ የተፈጠረውና አሁንም እየታየ ያለው አሳሳቢ ሁኔታ ከሚያስጨንቃቸው ኮቪድ-19ን ጨምሮ ሌሎችም ችግሮች የሚያሳድዷቸውን ኢትዮጵያውያን በግንባር ለመርዳት ከተሰለፉ የኢትዮጵያውያንና ትውልደ ኢትዮጵያ ማህበራት አንዱ የሆነው የኢትዮጵያ የሰላምና የእድገት ማዕከል መነጋገርን፣ መደማመጥን፣ መመካከርን መተሳሰብን መደጋገፍን ይመክራል። በሀገሪቱ አሳሳቢ ጉዳዮች ላይ በእኩልነት፣ በክብር፣ በገለልተኛነት፣ በብዝሃነት፣ በአቃፊነት፣ በትብብርና በቁርጠኛነት መስራት ይቻላል ብሎ እየተንቀሳቀሰ ነው። የማኅበሩ ሊቀመንበርና ምክትል ሊቀመንበሩ አብረውኝ ናቸው። ከውይይታችን ለዚህ ምሽት ቀንጨብ አድርጌ ላሰማችሁ። በቅድሚያ ተወያዮቼ ራሳቸውን ከአድማጭ ጋር እንዲያስተዋውቁ ጠየኳቸው። ሰላም ጤና ስጥልኝ አቶ ሰለሞን። እግዜር ይስጥልን በቅድሚያ የቮይስ ኦፍ አሜሪካ ለ ይህን እድል ስለሰጠን አቤል ጋሼ ይባላለሁ። የምኖረው ቪየና ቨርጂኒያ፣ አካባቢ ዋሽንግተን ሜትሮ ኤሪያ ነው። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነኝ። ስሜ ኡስታዝ ጀማል በሽር አህመድ ይባላል። እኔም በዚሁ በቨርጂኒያ አሌክዛንድሪያ አካባቢ ነው የምኖረው በተለያዩ ሌሎች ድርጅቶች የምሰራበት እንዳለ ሆኖ፣ በተለይም ደግሞ ሰላም ፋውንዴሽን ኢማም እና የማስ ሙስሊም አሜሪካን ሶሳይቲ ምክትል ኢማም ነኝ። አሁን ደግሞ ዛሬ የምንገናኝበት ጉዳይ የሆነው የኤሲፒፒ ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ወይም የኢትዮጵያ ለእድገት እና ለሰላም ድርጅት ምክትል ሊቀመንበር ነኝ። አመሰግናለሁኝ ሁለታችሁንም። በነገራችን ላይ ኡስታዝ ጀማል በሽር አረፋው እንዴት አለፈ? በጣም ቆንጆ ነው። ገና አላለፈም። በሃይማኖቱ የኢደል አብሃ ያረፋው ማለት ነው። ከዛኛው ለየት የሚያደርገው ያኛው አንድ ቀን ብቻ ሲሆን የሚከበረው ይሄኛው ሶስት ቀን ነው። ስለዚህ ሁለተኛው ቀን ላይ ነን። ስለዚህ እያከበርን ነው። አሁን መልካም በዓል እንዲሆን እመኛለሁኝ። እንግዲህ አሁን የማነጋግራችሁ ቅዳሜ ነው። ፕሮግራሙ የሚተላለፈው እሁድ ነው፣ ነገ ነው። ስለዚህ እሁድም በዓል ላይ ናችሁ ማለት ነው። አው ልክ ነው። እንግዲህ የዘንድሮ ሀጅ ወይም ኢዳል አድሃ ከሌላው በተለየ ሁኔታ ነው እየተከበረ ያለው። ሐጅም፣ በተለየ ሁኔታ ነው ዘንድሮ የታሰበው። ኮሮና ቫይረስ በዓለማችን ላይ በጉልህ ካሳደራቸው ተጽዕኖዎች አንዱ መገለጫ ሆኗል ይመስለኛል። የዘንድሮ በዓል ልክ ነው፣ በጣም ትልቅ ተጽዕኖ ነበረው። ሐጅ የሚባለው ስርዓት ከስሙ ጀምሮ የተከበረው የሆነው ቅዱስ ከተማ መካ የሚገኘው ካዕባ የሚባለው መስጂድን፣ እሱን ሄዶ እዛ አካባቢ የሚሰራ የሆነ አምልኮታዊ እና አንዳንድ ከአብርሃም ጋር ወይም ኢብራሂም ጋር የተያያዘ ከልጁም ጋር እስማኤል ጋር የተያያዙ ትውስታዎችን የሚሰራበት ነው። በፊቱ የሐጅ ስርዓቶች ላይ እስከ አምስት ሚሊዮን አካባቢ እና ከዛ በላይ ሰዎች ሲሄዱ በአሁኑ አመት ግን ከአስር ሺህ በላይ መሄድ የለበትም ተብሎ ተራርቀው እና ሌሎችም በአጠቃላይ የኮቪድ ስርጭትን የሚገታ በሆነ አይነት መልኩ ነው የተደረገው። እንግዲህ እንደዛም ሆኖ ሰይጣን ሳይደበደብ አላመለጠም በዚህም አመት ነው የሚሉኝ። አዎ ቢያንስ በአስር ሺህ ሰው ተደብድቧል። ሌጋሊ ማለት ነው። ከዛም በላይ ሊሆን ይችላል። እሺ፣ በድጋሚ ዒድ ሙባረክ ኡስታዝ ጀማል በሺር፣ ለመላ ሙስሊም ምእመናንም እንደዚሁ መልካም በዓል እመኝ ያለሁኝ በመላ ባልደረቦቼ ስም። አሁን እስቲ ወደ ተነሳንበት ጉዳይ ልሂድና ስለ ኢትዮጵያ የሰላምና የእድገት ማዕከል ትንሽ እንነጋገር። ምንድን ነው ይሄ ማዕከል? ለምን አሰባችሁት? ከሊቀመንበሩ ልነሳ ከአቶ አቤልጋሼ እግዚአብሔር ይስጥልኝ አቶ ሰለሞን። እንግዲህ የኢትዮጵያ ሰላምና እድገት ማዕከል ኢትዮጵያዊነትን ያማከለ የኢትዮጵያን ሰላምና እድገት ያማከለ ድርጅት ነው። የታሰበበት ምክንያት እንደ ኢትዮጵያውያን፣ በተለይም ደግሞ በዚህ በዲያስፖራ ስንኖር የሀገራችን ነገር ሁልጊዜም ልባችን ውስጥ የሚፈልቅ ምንጭ ነው እና ሀገራችን ሰላሟ ይገደናል፣ የሀገራችን ሕዝብ እድገት ይገደናል። ደግሞም በጊዜውና ባለፉት አመታትን ዘመናትን ባለው ሁኔታ እውነተኛ ሰላም በሀገራችን አሳሳቢ ጉዳይ ስለሆነ እና በተለያዩ ምክንያቶች ፈተና ላይ ስላለች አገራችን ሀገራችን ያ ፈተና ደግሞ የኛም ፈተና ስለሆነ በዚህ ጉዳይ ላይ ተጨንቀን አስበን ምንድን ነው ልናደርግ የምንችለው የሚለውን ሀሳብ የተቀደሰ ሀሳብ የምናሳልጥበት ፕሮግራም የቀረጽበት ነው። እንግዲህ በዘመናት ያየነው ነገር እዚህም፣ በዲያስፖራ ሀገር ቤትም ኢትዮጵያን ለኢትዮጵያውያን ተነጋግረው ተግባብተው ችግሮችን የመፍታት የኖረ የጥንት ባህላችን ሆኖ ሳለ በቅርብ ጊዜ ግን የምናየው በተለያዩ ምክንያቶች በብሔረሰቦች መካከል የሚደረጉ በፖለቲካ ድርጅቶች መካከል የሚደረጉት መካከል ቶ ዘላቂ ሰላምን በሚያመጣ መንገዱ የመምከር ነገር ፈተና ውስጥ እንደገባ ስላየ ነው። እንደ ህዝብ፣ እንደ ኢትዮጵያዊ አንድ ዙሪያ ከበን ልንነጋገር የምንችልበት ልዩነታችን እንዳሉ ሆኖ ሰውነታችንን አማከን ሰው ክቡር ነው እና ሁላችንም እርስ በርስ ተከባብረን ተነጋግረን ተስማምተን ስለ ሀገራችን የምንነጋግርበት አውድ ያስፈልገናል። ይህ የጎደለ ነገር ሆኖ ያየነው ነው። በትንሽና በጥቃቀም ምክንያቶች ወይም ደግሞ በተለያዩ ጎላ ያሉ ምክንያቶች ቢሆኑ ተነጋግሮ ተወያይቶ ችግሮችን መፍታት መቻል ይቻላል። ይሄ ደግሞ የኖርንበት ባህል ስለሆነ ይህንን እንዴት ነው ልናደርግ የምንችለው ከሚል የመጣ አስተሳሰብ ነው። ይህንንም ደግሞ ኢትዮጵያውያን ከተለያየ መልኩ ከተለያየ እምነት ከተለያዩ ከተለያየ ብሔረሰቦች ተውጣጠን አንድ ላይ ሆነን የምንመክርበት አውድና ስርዓት ነው ይሄ ድርጅት። ይሄን ድርጅት ደግሞ እዚህ በዋሽንግተን ሜትሮ ኤሪያ ስናስበው አንድም እዚህ ዲያስፖራ ኮሚቴ ያለው ኢትዮጵያን እንደዚሁ እንደሚግባበት መንገድ የማሳለጥ ብሎም ደግሞ ግን ከዚህ በምንማረው ደግሞ ሀገራችን ውስጥ እንዴት ነው እንደዚህ ያለውን ነገር አብረን ከህዝባችን ጋር ልንሰራ የምንችልበት መንገድ አብረን የምንወያይበት መድረክ ይሆናል የሚለውን የምናይበት መድረክ ነው ከፖለቲካ ነጻ የሆነ ከሃይማኖታዊ አስተሳሰብ ነጻ የሆነ ጠቅላላውኑ የሚሰራው እንዳልኩትኝ ሰውነትን አማክሎ ኢትዮጵያዊነትን አውዱ አድርጎ የሚሰራ የሚመካከር ማህበረሰብ ነው። ሰዎችን እኩልነት የሚያምን ሁሉንም የራሱ ማንነቱ ተከብሮ፣ ግን በጋራ አብረን የምንነጋገርበት አውድን ያማከልና ባለፉት ባሳየ ነው በቆየንበት ጊዜ በእውነትም ይህ ደግሞ ኢትዮጵያዊ ውርስ ቅርሳችን መሆኑን ለራሳችን የመሰከርንበት መሆኑ በትንሿም ቢሆን ለራሳችን ያሚያየንበት ከመሆኑ አንጻር ወደፊት ራዕይ ነድፈን በጠቅላላውን እዚህም ያለው የዲያስፖራ ኮሚቴ ወደ ሀገሩ የሚወስደው ነገር መልካም የሆነ ነገር እንዲሆን የምንወያይባቸው ሀሳቦች ደግሞ የሀገራችን የፖለቲካም በሌላም ጉዳይ የሚነሱ ጉዳዮች ውስጥ ፖዘቲቭ የሆነ ጥሩ የሆነ መልካም የሆነ አስተሳሰብን የሚያስፍና ሰዎች ቅን የሆነ የብርሃንን ንግግርና መግባባትን የሚፈጥሩበትን ሁኔታ የሚያሳልጥ ድርጅት ነው ብዬ ብናገር ይገልጸዋል ብዬ አስባለሁ። ወንድሜ ጀማል ደግሞ በዚህ ላይ ይጨምርበት ይችላሉ። እሺ ውስታዝ ጀማል ካሉት የሚጨምሩት አው በአብዛኛው ተብሏል። ይህንንም አሁን የታሰበውን አይነት ሀሳብ ለማሳካት የእኛ በቦርድም ደረጃ ይሁን በመስራችነት ደረጃ የተሰባሰበው ህዝብ ከተለያዩ አመለካከቶች ከተለያዩ አስተሳሰቦች ስብጥ ጥሩ እንዲኖር በደንብ ታስቦበት ተደርጓል። እናም ያ ነገር በደንብ የተሳካልን ይመስላል። ከዚሁ ብናይ እኔ እና ወንድሜ አቤል፣ ጋሽ አቤል ከቤተ ክርስቲያን ጋራ በተያያዘ አገልግሎት በመስጠት በጣም የሚታወቅ ወንድም ነው። እኔ ደግሞ ሙስሊሙ አካባቢ ላይ መስጊዶች እና ኢስላሚክ ሴንተር አካባቢ ላይ እሰራለሁኝ። ሌሎች እህቶቻችን፣ ወንድሞቻችን አብረው የሚሰሩት ደግሞ ከተለያየ እንደዛው አንግል የሚሰሩ ናቸው። በአብዛኛው የሰላሙ አቅጣጫው ተብሏል። በሌላው በኛው የምስረታው ሂደት ላይ ስንወያይ ከተጠቀሱትና ወሳኝ ለድርጅታችን ትልቅ እንደ ቪዥን እና እንደ ትልቅ ዓላማ ተደርገው ከተቀመጡት ነገሮች ሰላምን በጣም ከሚያረጋግጡና ከሰላም ጋር በጣም ትልቅ የሆነ ቁርኝት ካላቸው ነገሮች አንዱ ድህነትን መዋጋት በአጠቃላይ እድገት እና ብልጽግና የሚባለው ነገር ምን ያህል ትልቅ አስተዋጽኦ እንዳለው በማሰብ በእድገትና ሰላምን በሚያመጡ ሌሎች የልማት ጉዳይ ላይ እጃችን ቢኖር በሚል ነው። አንደኛው የልማት ጉዳይ ውስጥ ያስገባንበት ማለት ነው። ስለዚህ ነው ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ያልነው፣ እና እነዛን ነገሮች ለማምጣት የተለያዩ የእርዳታ ጉዳዮች ውስጥ በአጠቃላይ ከልማት ጋር የተያዙና ለሰላም አጋዥ የሆኑ ጉዳዮች ውስጥም የተወሰኑ እንቅስቃሴዎች እንደምናደርግ ያው ታሳቢ ሆኖ የገባ ነው ማለት ነው። አመሰግናለሁኝ። ውስታዝ እንደዚሁም አቶ አቤል በቅርቡ በሀጫሉ ግድያ ምክንያት የተነሳውን ሁኔታ በገለጻችሁበት ባብራራችሁበትና ሀዘናችሁንም በገለጻችሁበት ደብዳቤ ላይ ደብዳቤውን ስትዘጉ ያሰፈራችኋቸው ከፍ ያሉ ቃላት ናቸው። ራዕያችሁን ጠቅለል አድርጎ የሚያሳይ ይመስላል። የኢትዮጵያ ሕዝቦች ተልእኳቸው አድርገው የዘረጉትን ሰላምን የማስፈንና እድገትን የማራመድ ትልም ማንኛውም የነፍሰ ገዳይና አሸባሪ ድርጊት ሊገታው አይችልም። እንደ ሁል ጊዜው ኢትዮጵያውያን ከፊታቸው የሚጋርጠውን ማንኛውንም ጨለማ አልፈው በሰላምና በእድገት ጎዳና መራመድ የሚችሉ መሆናቸውን ያረጋግጣሉ። በእርግጥም ኢትዮጵያ የሰላም ምድር ትሆናለች ብላችሁ ነው የዘጋችሁት። አሁን ባለው ሁኔታ ኢትዮጵያ ውስጥ ይህንን ያህል የሰፋ ነው ባይባልም፣ ግን አሳሳቢ የሆነ የሀሳብ መከፋፈል የመረባበሽ ሁኔታ ይታያል። ይሄ ደግሞ በውጭም ባለው ኢትዮጵያዊ መካከል ሲንጸባረቅ ይስተዋላል። ለመሆኑ ምንድን ነው እንዲህ አይነት ከፍ ያለ ራዕይ እንድታንጸባርቁ ተስፋ የሰጣችሁ ከየት አመጣችሁት? እንግዲህ ሁለት መሰረታዊ ነገሮች አሉ። አንድ ኢትዮጵያ በምንም ነገር የምትለወጥ አደለችም። በዘላቂነት የመኖሯ ነገር እንደ ራዕይ የሚያስቀምጠው ሳይሆን የኖረ እና ያለ የታደመ እውነታችን ነው። እንደ ሀገር፣ እንደ ህዝብ ቀጥለናል። ከብዙ ፈተና ከብዙ ችግር ወጠናል። እነዚህን ፈተናዎች መውጣታችን ነገንም ደግሞ በብርሃን እንድናስብ እና መልካም ነገር ነገር ሊመጣ እንደምንችል ከፊታችን ያስቀምጥ ነው። ሌላው በህዝባችን የኖረ አብሮ የመኖር እና ችግሮች ሲገጥሙት በጋራ የመፍታትን ባህልና ስርዓት ያለው ህዝብ መሆኑንም እናምናለን። ዛሬ በውስጥ በኩል ያለን ፈተና ነው። ከውጭ ኃይላት ተጠናክረው የመጡብን ጊዜ ህዝብ በአንድ ልብ መክሮ በአንድ ቃል ተናግሮ ኃይለኛ የሆነ የጣሊያን ጦር ሲመጣ ኢትዮጵያዊነቱን አስቦ ሀገርን አስቀድሞ ሀገር ስትኖር ነው ሁላችን የምትኖር የሚለውን አስቀድሞ ድልን ተቀናጅቶ ለራሱ ብቻ አይደለም ለጥቁር ህዝብ ሁሉ ምልክት የሆነ ውጤትን ያመጣ ህዝብ ነው። እንደዚህ ያለ ታሪክ ያለው ህዝብ ነው። በተለያየም ጊዜ ደግሞ እንዲሁ በመካከሉም ችግሮች ሲመጡ ደግሞ ከፍተኛ የሆኑ የመንፈሳዊ እሴቶችን ይዞ እርስ በርሱ እየተመካከረ በይቅርትም እንተ እግዚአብሔር እየተግባባ በህግ አምላክ ስርዓት እየተገዛ በዚህ አይነት አብሮ መኖርን ያሳለጠ ህዝብ ነው። የተዋልደ የተጋባ ህዝብ ነው። ከዚህ ውስጥ ያለን የምናውቀው ነገር ምንም እንኳ ጨለማ ቢመጣ ይሄንን የጨለማውን መንፈስ ገፈን፣ ተግባብተን፣ ተነጋግረን ይቅርታን በመካከላችን አስፍነን ሰላምን እንደገና ልንጨብጣትና ለህዝባችን እውን ሊሆን ይችላል የሚለውን ነገር ተስፋ ልንቆርጥበት የሚገባ ነገር አለ። ከሰራን ደግሞ፣ አብረን ከሆንን፣ በሰከነ መንፈስ ከተመካከል ይህንን ሁኔታ ልናገኝ የማንችልበት ሁኔታ የለም ብለን እናስባለን፣ እናምናለን። በተለይም በዚህ ስብስብ ውስጥ የመጣን ብዙዎቻችን ይህንን የምናምንበት እናውቅም ከመሆኑ ባሻገር ኢትዮጵያዊ አንድምታ ነው። የጥቂቶችን ብቻ ሳይሆን ኢትዮጵያውያን መግባባትን የሚያውቁ መነጋገርን የሚያውቁ ከተለያየ ሃይማኖት መጥተው ተጋብተው ተዋልደው እንደ እምነታቸው እንኳ አንድ ቤት ውስጥ ሊኖር የሚችል በጣም ትዕግስተኛና መልካም ቀን ሕዝብ ነው እና የምንነጋገረው ስለ ሳይለንት ማጆሪቲ ልነው እንችላለን። ዘጠና አምስት ፐርሰንቱን ህዝብ የምናውቀውን አርሶ በሌው ለፍቶ ጥሮ ግሮ የሚያድረውን ህዝብ ነው የምናገረው የኢትዮጵያውያን ድምፁ የማይሰማውን የበዛውን ህዝብ ማለት ሆነው። ሳይለንት ማጆሪቲ የበዛውን ህዝብ አዎ፣ የኢትዮጵያውያ የኢትዮጵያና የኢትዮጵያን እድል በጥቂቶች የኤሊት ፖለቲከኞች መለካት የለበትም። ህዝቡ እኮ በተለያየ ቦታ በተለያየ አቅጣጫ ከብት አርቢው በተለያየ መንገድ የተለያየ ውሃ ወይም ደግሞ ሪሶርሱን ተካፍሎ ገበሬው በተለያየ ድንበር በጋራ ቦታ አብሮ ነጋዴው፣ እንደዚሁ ምሁሩም፣ ከተሜውም ደግሞ አዲስ አበባ አምስት ሚሊዮን ህዝብ ይኖራል፣ ግን አንድ ህዝብ እንደሚኖር ያክል ነው። ሰው ተሳስቦ ተግባብቶ ተሳስቦ የሚኖረው ይሄንን በዓልና ስርዓት የለመደ ህዝብ ዛሬም ሰላም ሊርቀው አይገባም፣ እና ለዚያም ነው የዘጠና ዘጠኝ ፐርሰንቱ የጋ የመቶ ሚሊዮኑ ህዝብ በጥቂት የፖለቲከኞች አስተሳሰብና የተሳሳተ አይነት አመለካከት ሰላምን እንደማያገኝ አድርጎ ሊቆጠር አይገባም። ህዝቡ የሰላም ህዝብ ነው። ህዝቡ የመግባባት ህዝብ ነው። ህዝቡ እርቅንና ይቅርትነንተ እግዚአብሔርን በሃይማኖቱ ተከባብሮ የሚኖር ህዝብ ነው። ይሄ ደግሞ ለትናንትና ይባላለን ከዘመናት በፊት እምነቶች ተከባብሮ የሚኖሩበት ነው። ይሄ ወንድሜ ኡስታዝ ጀማል ሊያስተምረን ይችላል። የፈረስት ሂጅራን አመጣጥ ከዚያን ጊዜ ጀምሮ የእስልምና ሃይማኖት የኢትዮጵያ የከበረ ነው። ያ ደግሞ ለዘመናት ነው። ዛሬ በቁጥር እንደዚሁ በሚሊዮኖች የሚኖር እምነት ያለው ነው። ኦርቶዶክስም እንደዚህ ነው። ፕሮቴስታንቱም እንደዚህ ነው። ካቶሊኩም ተግባብቶ የሚኖር ህዝብ ነው። በእምነት በተለያየ ብሔረሰብም ደረጃም ቢሆን እንዲሁ የተጋባ የተዋለደ ኢትዮጵያዊነት መልኩ የሆነ ህዝብ ስለሆነ ሰላም ራእዩ ናት። ደግሞም ደግሞ ይች ራእይ የምትገኝ ራእይና ሊያመጣትም የምችል ነው። ህዝቡን ግን ወደ መልካሙ መንገድ ወደ ብርሃኑ የማሳየት ነገር ያስፈልጋል። አቶ አቤል ጋሼ እና ኡስታዝ ጀማል በሺር የኢትዮጵያ የሰላምና የእድገት ማዕከል መሪዎች ናቸው። ውይይታችን በሌላ ምሽት ይቀጥላል። ሙሉን ዌብሳይታችንና ማኅበራዊ ገጾቻችን ላይ እናሰፍራለን። ለዛሬ አመሰግናቸዋለሁ። ለመሰነባበት ጥቂት ሙዚቃ ልጋብዛችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብራችሁን ስለቆያችሁ በመላ ባልደረቦቻችን ስም ከልብ አመሰግናለሁ። እባክዎ ከኮሮና ቫይረስ ራሱን መጠበቅ አይዘናጉ። መታጠብ አፍና አፍንጫን መሸፈን፣ አለመጠጋጋት የዕለት እና የአሁን መመሪያዎች ይሁኑ። ሰላም ጤና ይስጥልን። በደና አደሩ።